Zodi! Oh, ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያቸሁ አመሻለሁ። ረዋን ልዩ ፍላጎት ያላቸውና የሌላቸው ሕፃናት ማቆያ በደሴ ከተማ በአንዲት በጎ አድራጊ የተቋቋመ እንደ ኦቲዝም ያሉ የተለያዩ አእምሮ እድገት ውስንነቶች ያሉባቸው ህጻናትን ለመርዳት ያለመ ድርጅት ነው። መስፍን አድራጌ ስለ ሕፃናት ማቆያው ቀጣዩን ዘገባ አሰናድተዋል። በአማራ ክልል የመጀመሪያው እንደሆነ ይነገርለታል፣ የደሴው ረዋን ልዩ ፍላጎት ያላቸውና የሌላቸው ህጻናት ማቆያ ማዕከል። የማዕከሉ መስራች ኢማን መሀመድ ረዋን የሚለውን የአረበኛ ቃል ለማዕከሉ መጠሪያነት ሳውለው ሁለት ስሜቶቼን በቅጡ ስለሚገልጹልኝ ነው ይላሉ። አንድም የመጀመሪያ ልጃቸውን ስም ሌላም በማዕከሉ ግልጋሎት እያገኙ ያሉ ኦቲዝምን ጨምሮ የአእምሮ እድገት ውስንነት ያለባቸውን ህጻናት። የመጀመሪያ ልጄ ረዋን የዘጠኝ ዓመቷ ነው። በአምስት ዓመቷ ነው ኢትዮጵያ ጃት የመጣት የተወለደችው ሳውዲ ውስጥ ነው። ኦቲዝም መሆኗን ግን ያወኩኝም ብዙ ሆስፒታል ውስጥ እጃት አለውኝ ከልጆች ጋር ቀላቀያት እንጂ ኦቲዝም መሆኑን ያወኩት ኢትዮጵያ መጥቼ ነው። ግን ኢትዮጵያ መጥቼ ልጄ ኦቲዝም መሆኗን ካወኩኝ በኋላ ልጄ መርዳት እንደሚገባኝ በመጀመሪያ ማመን አምኖ መቀበል ነውና አምኜ ተቀብዬ ቀጥታ ልጄን ወደ መርዳት ነው የሄድኩት። ልጄ እንደዛ ሆና በምረዳበት ሰዓት ሰዎች ወስደው የሆነ ልጅ ያሳዩኛል። ወደ ሮቢት የሚባል አካባቢ ማለት ነው። እዛ ሲሄድ እናት ልጇን በሰንሰለት አስራ የቀን ስራ ነበር የምሰራውና እኔ በጣም ደነ ያስረጋገጥኩኝ፣ ውጭ ላይ አስራው ነው የሄደችው። ስጠይቅ የለችም የቀን ስራ ልሰራ ነው የሄደችው ሲባል ይህን እናት መጠበቅ አለብኝ ና እንዳታስረው፣ እንዴት ነው ማድረግ የምችለው፣ ልጁ እንዴት ነው መርዳት ያለብኝ ወደሚለው ገባሁኝ። ያው እናትየዋን አግኝቼ ሳናገራት ምንም አይነት ትምህርት ቤት የሚቀበላት እንደሌለ፣ ልጁ በጣም የሚሮጥ የሚጮህ መኪና አደጋ ውስጥ እንደሚገባባት፣ እንደሚጠፋባት ነበር የነገረችኝ። ና በአለም ጥሏት ስለጠፋ ያላት እድል ምንድን ነው? ልጁን ይዛ መስራት ስለማትችል አስሮ መሄድ ነው እና በእሱ የተነሳ ብዙ ትምህርት ቤት ስፈል ስለሚፈልግ አጣሁኝ። መጨረሻ ላይ ወደ መክፈቱ ውሳኔ ገባኝ ማለት ነው። ሲቋቋም ቤት ኪራይ ፈለግኩኝ ሳገኝም ደግሞ ውጭ የሚኖሩ እህቶች ቤት ኪራይ ከፈሉልኝ። የመጀመሪያ መነሻውን የስድስት ወር ከዛ የሚቀጥለው ደግሞ ራሴም የአስተማሪዎችም የምንም እያደረግኩኝ፣ ውጭ የሚኖሩ ዲያስፖራዎች ተቅዋድ የሚፎርደስ የሚባሉ ድርጅቶች በቋሚነት ሰላሳ ልጆቹ እንዲማሩ የቤት ኪራይ እንትን ብሎ በጣም ችግር ላይ ነበርኩና ሊዘጋ የመጨረሻ ሊዘጋ ሲል አባዩ ምን የሚባል ድርጅት እነሱ ደርሰው የቤት ኪራይ ከፈሉልኝ። እኛ ጋር እድሜ ክልል ወደ 15 16 ዓመት ልጆች መጥተው ትእዛዝ አይቀበሉም ጉልበተኞች ናቸው የሚማቱም አሉ ካለ ሁኔታ ጋር አሁን አልቻልንም ግን ቢያንስ በአሁን ሰዓት ከ11 12 13 ተቀብለናል ከ13 ዓመት ልጅ ፓምፐርስ የሚለብስ ወይ 14 ዓመት ልጅ እንደዚሁ ፓምፐርስ የሚለብሱ አሉ በእጃቸው የማይበሉ አሉ እነዚህ ይህን ሁሉ ማስተካከል ነው አሁን እኛ ስራ ሽንት ቤት የማይጠቀሙ ጥርሳቸውን መቦረሽ የማይችሉ እጃቸውን ታጦ የማይበሉ ልጆች ናቸው ያሉ ወደ ማቆያው የመጡት ህጻናት በተዘጋጁላቸው የመለማመጃ ክፍሎች ውስጥ የተለያዩ ልምምዶችን ያደርጋሉ ግንኙነት እንዲያጎለብቱና ትኩረት እንዲያደርጉ በዛ ጎሎች ውስጥ ክር ማስገባት ነገሮችን በራሳቸው እንዲፈጽሙ ልብሳቸውን መቆለፍ ጫማቸውን ማሰርና መሰል እንቅስቃሴዎችን እንዲያደርጉ የተመደቡ መምህራኖች ያግዟቸዋል። አሚና ወል ከሃሮሚያ ዩኒቨርሲቲ በልዩ ፍላጎት ሶስት አመት ተምራ ሁለት ሺ አስራ አራት ዓመተ ምህረት ላይ ብትመረቅም በግልም ሆነ በመንግስት ተቋማት የመቀጠር እድል አላጋጠማትም። የዩኒቨርሲቲ ተመራቂዋ ወጣት ያለ ስራ አምስት ወራት ቤተሰቧ ጋር ከተቀመጠች በኋላ አማራጭ ያደረገችው ቤተሰቦቿ ካሉበት የገጠር ቀበሌ በቅርብ ርቀት ወደምትገኘው ደሴ ከተማ መምጣት ነበር። ደሴ መጥቼ ግለሰብ ቤት በቤት ሰራተኝነት ገባሁኝ። ለአንድ ወር ከሀያ ቀን አካባቢ ሰራሁኝ። ከዛ የምሰራበት ሰውዬ ቤቴንም መማሪንም ስነግረው እዚህ መስራት የለብሽም ስራ ፈልጌን ያስገባሻለሁ ምናምን አለና ከዛ ዚህ መጥቶ እሷን ኢማንን አናገራት እሺ ብላ ከዛ መጣ። የተማረችውን ሳይንስ በተግባር የምትተገብርበት አጋጣሚ መፈጠሩ ቢያስደስታትም በተለያዩ አካባቢዎች ኦቲዝምን ጨምሮ በተለያዩ የአይምሮ እድገት ውስንነት የሚቸገሩ ህጻናት በበዙበት ሀገር በልዩ ፍላጎት የሰለጠኑ ሰዎች እውቀታቸውን የሚያጋሩበት እድል አለመፈጠሩ እንደሚያሳስባት ትናገራለች እኛ ቢያንስ ትንሽ እንኳን የተማርነው በዛ ፊልድ ልጆቹን የማውጣት አቅም ቢመቻችልን ይሄ ነገር መስራት እንችል ነበረ። ነገር ግን ባለመመቻቸት ምክንያት ልጆችም ሊቀሩ ይችላሉ። ትልቅ ተጽዕኖ አለሁ። ቢያንስ እዚህ ወጥተው መማራቸው እንኳን ትልቅ ነገር ነው። እንደ ሰውም ስለማይቆጠሩ ማለት ነው። ሕጻናቱን ቀድሞ ከነበሩበት ይዞታ ጋር የሚያነጻጽሩት የማቆያ ማዕከሉ መስራች ወደ አደባባይ መውጣታቸው በራሱ የጅምራችን ስኬት ነው ይላሉ። መረጋጋት አሁን ብዙዎቿን ወላጆች በፊት በጣም የሚሮጥ የሚንቀጨቀጅ ልጅ ከሆነ ተረጋግቶ መረጋጋት፣ ያው እንዳልኩ ደግሞ አሁን አዲስ እንትን ናቸው። ያው ያለው ነገር እንግዲህ በሂደት ደግሞ የሚያመጡትን ወላጅ ነው የሚናገረው። እኛ ግን በጣም ያው መውጣታቸው ትልቅ ነገር ነው፣ በእጃቸው መታጠባቸው ትልቅ ነገር ነው። እና እጃቸውን ታጥቦ መብላት፣ ንጽህና፣ የግል ንጽህናቸው መጠበቅ ትልቅ ነገር ነው። ልጃቸው በማቆያው በሚሰጠው አገልግሎት ተጠቃሚ የሆነው ዘይነብ አሳይድ ከግንዛቤ ጥረት ጋር ተያይዞ ደረሰብኝ የሚሉትን የሞራል ጫና ያስታውሳሉ። በሳውዲ አረቢያ ኖር ነበርእና ከዚህ በፊት ተወልዶ ቢያንስ ከአምስት ዓመት ሲሆነው ምንም ማቀው ነገር የለም ያው አይናገርም። እዚህ ወደዚያው ከስደት ወደዚህ ተመልሰን መጣን። ከዛ ከመጣን በኋላ ያው ልጁ ምንም የሚስተካከል ነገር የለውም። ሽንት ቤቱንም በራሱ እንደዚህ የመነካካት በቃ ማያምር ሁኔታ ሁሉ ነገሮች ነበሩትና ያው እያደገም ሲመጣ ያው ነገር አብሮ እያደገ መጣ። ኦቲዝም መሆኑን ያው ደሴ ሆስፒታል ነገረኝ። ከዛም በኋላ አልሐምዱሊላ ብዬ ተቀብዬ እየኖርኩ ነው ያለው። ሰዎች እኔ ያመጣሁት በሽታ ይመስል ሰዎች አግልለውኝ ነበረ፣ ስቲል ከቤተሰቦች ጭምር በቃ በሽተኛ ልጅ ነው የያዘችው፣ ይሄ ልጅ ከኛ ልጆች ጋር እንዳይጫወት ሁሉ ውሳኔ አርፎበት ነበር እና እጅግ በጣም ያማለ ባለቤቴ ሱዳናዊ ነበር። ወደ አገሩ ተባሮ እሱም ወደ አገሩ ሂዷል። ያው ቢያንስ እንግዲህ ሰባት ዓመታችን ምን ላይ እንዳለ ማነት ጠያይቅም የተቋረጠ ነገር ነው ያለው። የመኪና አደጋ ደርሷበታል ተብዬ ሰምቻለሁ። ከዛ ውጭ የማቀው ነገር የለም፣ ይረዳ ነገር የለም። ያው አልሐምዱላ በግላችን እንደዚሁን ታደራለን። ሁለት ልጆች አሉ እሱ ጋራ ማለት ነው። ዘጠኝ ዓመት ከቤት ወጥቶ አያውቅም። እጅግ በጣም ሲያሳስበኝና ሲያሳዝነኝ የሚኖረው ግን ልጄ እንዲሁ ሆኖ አንድ ቀን የልጅነቱን ጣዕም ሳያውቀው ሳይቦርቅ እንዲሁ ሆኖ ሊቀር ነው ወይ ቤት እንደታሸገ ብዬ በጣም ያሳዝነኝ ያስለቅሰኝ ነበር። እኔ ራሴ ስቼ የምወድቅበት ሁሉ ሰዓት አለ። ራሱን ይነቅሳል። በቃ የሆነ እርግማን እርግማን ብለው ነው እነሱ የሚፈርጁትና ያንን ስትሰማ የልጁ ህመም ሳያም የሰው ንግግር ደግሞ በጣም ያማል። አጥንት የሚሰብር ነገር ነው። በክራ ቤት የሚኖሩ ልጅ ጮሆ ተብሎ በሽተኛ ልጅ ያዘች ናት እንጂ የምትወጣው ኖርማል አይወጣም መውጣት ያለበት ጤና ሊሰማ ልጅ የያዘው ነው በሽተኛ ያለቸዋል፣ መውጣት የለባት ምክንያቱም፣ ወደን አላመጣ ነው። ማንም ሰው ወዶ አላመጣውም። እንዲሁም ደግሞ መናገር የምፈልገው ባል ብዙ ጊዜ አሁን እኔ ጋር ያሉ እናቶች ብታያቸው ባሎቻቸው ጥለዋቸው የጠፉ፣ ልክ እሷ ፈልጋ እንዳመጣች ልክ ለእሷ ብቻ እንደመጣ ተደርጎ ነው ሰው። እሷ ፈልጋ አላመጣች፣ ይህ ልጅ የእሱም የእሷም ልጅ ነው እና ቢረዱ፣ ይህ ነገር እኛ ፈልገን አላመጣ ነው ጣም አይደለም ከሰራንባቸው ደግሞ ይቀየራሉ። ምክንያቱም ስማርት ናቸው። የቤት ጫማና ወደ ትምህርት ቤት ሲመጣ የሚያደርገውን ጫማ ለይቶ ማወቁ፣ የመንገዱን አቅጣጫ ለይቶ ማወቁ ይሄ ለእኔ ትልቅ ነገር ነው። ኬጅ አስገብቼ አይቼዋለሁና ሲያስገልሉት ነበረ። በደሴ ከተማ የማስታወቂያ ባለሙያ የሆነው ወጣት ብርሃኑ ተበጀ ልደቱን በማዕከሉ ካሉት ሕጻናት ጋር ከማክበር ጀምሮ ጓደኞቹን በማስተባበር ለሕጻናቱ መገልገያ የተለያዩ ቁሳቁሶችን ይደግፋል። በርካታ ሰዎች ልደታቸውን የተለያዩ ቦታዎች ያከብራሉ በርካታ ገንዘብ አውጥተው። እኔ ግን እንደዚህ አይነት ቦታዎች ነው ማክበር የምፈልገው ልደቴን። ካከበርኩ በኋላ በአቅሜ በቻለው መንገድ ይህንን ተቋም ለመርዳት ሞክር ያለው ጓደኞቼን በማስተባበርም እንደዚህ ወንበሮች፣ ጠረጴዛ አሁን ደግሞ ዩኒፎርም እያሱና ቢኒያም የሚባሉ ወንድሞችን በማስተባበር እነዚህ እነዚህን ነገር እያደረኩላቸው ነው። ሌሎቹም ሰዎች ይህንን ተቋም በመጎብኘት የአእምሮ እድገት ውስንነት ተፈልጎ የሚመጣ ነገር አይደለም፣ እርግማንም አይደለም። ሰዎች ፈልገው አይደለም ወደዚህ ምድር ልጆቻቸውን የሚያመጡት። በአጋጣሚ የሚከሰት ነገር ነው። ስለዚህ ሁላችንም እንድንረዳቸው ጥሬን አስተላልፋለሁ። የአሜሪካ ድምፅ ዘጋቢ በማዕከሉ ውስጥ ሳለ ለጉብኝትና ለድጋፍ የመጡትን በደሴ ከተማ የመላኩ ሰፈር ወጣቶች መረዳጃ ማህበር አባላትን አናግሮ ነበር። የማህበሩ ሰብሳቢ ነቢያት ሸቱ ሶሻል ሚዲያ ላይ ረዋን ውስንነት ማዕከልን ካየም በኋላ በአካል ሂደን ግቢያቸው ጋር ጎበኘን። ኦልሞስት ህመማቸው ህመማችን ነው ብለን በጣም ስለተሰማን ማህበራችን ልዩ ድጋፍ ማድረግ ጀመረ። ድጋፋችንን የማይተው የረዋን መጓረጋት መስራች ማ የክብር አምባሳደር አረጉ ማህበራችንን ከዛ በኋላ በቋሚነት በአስራ አምስት ቀን በ በሀያ ቀን እየመጣን እንጎበኛለን። ያለን እናካፍላለን። ማቆያ ማዕከሉ በግለሰቦች መኖሪያ ቤት ተከራይቶ እንቅስቃሴውን ከጀመረ አንድ አመት ቢያልፈውም አከራዮቹ ግለሰቦች ከሰሞኑ እንዲለቁ ስለጠየቁ ቀጣዩ ማረፊያቸው እንደሚያሳስባቸው የማቆያው መስራችና ስራ አስኪያጅ ይናገራሉ። መስፍንን አመሰግናለሁ ለቀደመው ዘገባ። በየዓመቱ በሺዎች የሚቆጠሩ ኢትዮጵያውያን ተማሪዎች በአሜሪካ ዩኒቨርሲቲዎችና ኮሌጆች ውስጥ ለመማር ወደ ዩናይትድ ስቴትስ ይመጣሉ። በልዩ ልዩ የአሜሪካ ግዛቶች በሚገኙ ዩኒቨርሲቲዎች ውስጥ ትምህርታቸውን እየተከታተሉ ያሉ ተማሪዎች ለምን በአሜሪካ የትምህርት ተቋማት ለመማር እንደመረጡ ባልደረባችን ስመኝ ሸቆየ ጠይቃቸዋለች። አሜሪካን ለመጎብኘት ከዛም አልፎ መኖሪያ ለማድረግ የሚያስቡ በርካታ ሰዎች የሚጋሩት አንድ አባባል አለ። አሜሪካዊ ህልም፣ ሁሉም ሰው በነፃነት ኖሮ አላማውን ማሳካትና ከፍተኛ ምቾትን ማግኘት በሚችልበት ምድር ላይ የመኖር ህልም። ይህንን ህልም ለመኖር የሚያስቡ በርካታ ዓለም አቀፍ ተማሪዎች በዩናይትድ ስቴትስ በሚገኙ ኮሌጆችና ዩኒቨርሲቲዎች ለመማር በየአመቱ ይመጣሉ። ኢትዮጵያኖችን ጨምሮ ኒውዮርክ በሚገኘው ኮሎምቢያ ዩኒቨርሲቲ የኮምፒውተር ሳይንስ እያጠና የሚገኘው የሀያ ሁለት አመቱ በረከት አዳሙ ከነዚህ ወጣቶች አንዱ ነው። ለትምህርት ወደ አሜሪካ በቀጥታ ከ አስራ ሁለተኛ ክፍል እንደጨርስ የመጣው የመጣውበት ምክንያት ለኮምፒተር ሳይንስ በጣም አሪፍ የሚባሉ ኢንስቲትዩሽኖች በአብዛኛው አሜሪካ ውስጥ ስለሆነ የሚገኙ መማር የምፈልገው ትምህርት ጋር አሪፍ የሚባል ትምህርት ቤት የትኛን ይሰጠኛል ብዬ አስቤ ነበር ወደዚህ ላይ ያደረኩት። ሳን ፍራንሲስኮ በሚገኘው ሚነርቫ ዩኒቨርሲቲ ውስጥ የሰው ሰራሽ ልህቀትን እያጠና የሚገኘው ናትናኤል ታምሩም እንዲሁ ከልጅነቱ ጀምሮ ወደ አሜሪካ የመምጣትና የመማር ፍላጎት ነበረው። በመጀመሪያ ወደ ውጭ ዶ የማጥናት ኢንተረስት ነበረኝ። ስለዚህ ለዚህ አይነት ኦፖርቹኒቲዎችን እመለከትና ሞክር ነበረ። ከእነዛ ውስጥ ሚኖርቫ ዩኒቨርሲቲ በጣም አሪፍ ሆኖ አግኝቼው ነበር። ስለዚህ ስኮላርሽፕ አፕላይ አድርጌ አክሴፕት ከተደረጉ በኋላ ነው ወደ ዩ ኤስ ልመጣ የት ያልኩት። አዲስ አበባ ዩኒቨርሲቲ የሶስተኛ አመት ተማሪ እያለ በሚነርቫ ዩኒቨርሲቲ ነጻ የትምህርት እድል ለማግኘት ያደረገው ሙከራ ተሳክቶ ወደ አሜሪካ መምጣት የቻለው ናትናኤል በኢትዮጵያና በአሜሪካ ትምህርት ስርዓት መካከል ያለውን ልዩነት እንዲህ ይገልጸዋል። የእኛ ትምህርት ቤት ትንሽ ካሪኩለሙ ለየት ይላል ኢቨን ከትራዲሽናል ዩኒቨርሲቲዎች ማለት ነው። በዋናነት የሚጠቀሙት አክቲቭ ለርኒንግ ነው። እኛ ጋር ተማሪዎች ላይ ጫና ያለው እና እንደዚህ አይነት ሌክቸሮች ምናምን የለንም። በብዛት የምናደርገው በራሳችን ነገሮችን በመማር እና ክላስ ውስጥ ገብተን ፕራክቲስ በማድረግ ነው ነገሮች የምንሰራው። ከዛ ውጭ ደግሞ ሲቪክ ፓርትነሮች ኖሩናል፣ በየከተማዎቹ ውስጥ ወጣን፣ ከነዛ ጋር ኢንጌጅ በማድረግ እና ከእነሱ ጋር አንዳንድ ፕሮጀክቶችን ተቀብለን በመስራት ፕራክቲካል የሆነ ኤክስፒሪንስ እንድናገኝ ያደርጉናል። በኢትዮጵያ ኬዝ ኢንተርንሽፕ ወይም ፓረንት ሚሉ ነገር አለን። ከአራተኛው አምስተኛ ዓመት ላይ ነው እንደዚህ አይነት ኤክስፒሪንስ ላንስ የሚሰር ብቻ። ይሄ ግን ሙሉ የምትቆይዳችንን ከአንደኛ አመት እስከ አራተኛ አመት እዛ በማድረግ ነው የምናሳልፈው። ለናትና ኤል ሌላው የተለየው የትምህርት አሰጣጥ የሚፈልገውን የትምህርት አይነት መርጦ መማር መቻሉ ነው። ለምሳሌ ዋናው የሚማረው ሰው ሰራሽ ልህቀት ቢሆንም ጎን ለጎን የኢኮኖሚክስ ኮርሶችን ይወስዳል። ይህ የትምህርት ነጻነትና ትምህርቱ ተግባር ተኮር መሆኑ በረከትንም በአሜሪካ ሲማር የሚያስደስተው ጉዳይ ነው። በጣም ብዙ ነጻነት አለው። መምህሮችን ብዙ ነገር ስንፈልግ ሪሶርስ ስንፈልግ እርዳታ ስንፈልግ ቀጥታ ኢሜይል አድርገን ወይም በአካል ዝም ብለን ሄደን አነጋግረን በጣም ለመርዳት ዝግጁ ናቸው። በሱ በሱ በጣም አሪፍ ነው። እዚህ ሀገር በጣም ፍሌክሲብል ናቸው እና አሁን አሁን ላይ ራሱ እስከ ዛሬ ድረስ ኮምፒውተር ሳይንስ ተምሬ ተምሬ ቆይቼ ሜጀሪን ቀይሬ ወደ ለምሳሌ ማቴማቲክስ መማረው ፈልግ ማቴማቲክስ ማድረግ ይችላሉ እና የፈለኳቸውን ክላሶች መርጬ ለመማረው ዩኒቨርሲቲው አይደለም ይህ ክላስ መውሰድ አለበት ግዴታ ብሎ የሚነግረኝ ያሉ ዩኒቨርሲቲዎች በየአመቱ ተማሪዎች የሚወስዷቸው ትምህርቶች ረጅ የተወሰኑ ናቸው። እዚህ ግን የምንፈልጋቸውን ክላሶች ራሳችን መርጠን ነው የምንገበው። እሱ በጣም አሪፍ አድርጎታል፣ ምክንያቱም እንደ ኢንትረሳቸውን ፎከስ እንድናደርግ ያግዝናል። ሌላዋ ሜሪላንድ ግዛት ውስጥ ያገኘኋት ሎይላ የተሰኘ የግል ዩኒቨርሲቲ ውስጥ የኮምፒውተር ሳይንስ የምታጠናው ሮሃማ ሙልጌታ ናት። የ19 ዓመቷ ሮሃማ ወደ አሜሪካ የመጣችው የሁለተኛ ደረጃ ተማሪ ያለች ነው። የሶፍትዌር ምህንድስና ባለሙያ የሆነችውን እናቷን በማየት ሙያውን ለመማር ከልጅነቷ ጀምራ ታልም የነበረችው ሮሃማ የአሜሪካ ዩኒቨርሲቲዎች በብዙ ምክንያት ተመራጭ ቢሆኑም ተቋማቱን ለመቀላቀል የሚታለፍበት ሂደት ግን ቀላል እንዳልሆነ ታስረዳለች። ለኔ በጣም አዲስ ነበር፣ ምክንያቱም ኢትዮጵያ በሜጀርሽ ነው ሰው ፕሌስ የሚያደርግሽ እና እዚህ አንቺነሽ አፕሊኬሽን ሴንዳት የምታደርጊው ተማሪ ብዛቱና የምፈልገው ሜጀሮቹ መምረጡ ከባድ ነበረ። ብዙ አምርጫዎች ነበሩ። ብዙ አስተማሪዎች ምናምን እየጠየኩኝ ነበረ እገዛ ከነሱ የጠየኩት። ከሱም በተጨማሪ ሌላ ክለቦች ነበርኩኝ ኮሚኒቲ ብሪጅስ የሚባል የሚረዱኝ ነበሩ። እነሱ ናቸው ሞስት ፕሮሰሱን አብረውኝ እንድጨርስ ያደረጉት። በአሜሪካ ከፍተኛ ትምህርት ተቋማት የሚማሩ ተማሪዎች ከምንም በላይ ዋጋ የሚሰጡት የትምህርት ነፃነቱን ነው። የሚወስዷቸው የትምህርት አይነቶች ገደብ አይደረግባቸውም። ለምሳሌ የመረጃ ቴክኖሎጂ ተማሪዎች ሆነው ኢኮኖሚክስ ወይም የጤና ኮርሶችን መምረጥና የእውቀት አድማሳቸውን ማስፋት ይችላሉ። ሩሃማ እንደምትለው ይሄ ወደፊት ምን አይነት ስራ ላይ መሰማራት እንደሚፈልጉ የማወቅ ዕድላቸውን ያሰፋል። ለከፍተኛ ትምህርት ወደ አሜሪካ የሚመጡ ኢትዮጵያውያን ተማሪዎች ከመደበኛ ትምህርታቸው ጎን ለጎን አዳዲስ ባህሎችንና አመለካከቶችንም ይማራሉ። አንዳንዴ ግን እነዚህ አዳዲስ የአኗኗር ዘይቤዎች ያልጠበቁትና የሚያስደነግጣቸው ይሆናሉ። ለምሳሌ በረከት አሜሪካ ሲመጣ መጀመሪያ ያስደነገጠው ሰዎች ለሃይማኖት የሚሰጡት ቦታ ነው። ኢትዮጵያ የለመድኩት ብዙ ሰው ሃይማኖተኛ ምናምን ኢትዮጵያ ውስጥ የለመድኩት እዚህ ሀገር መጥቼ ኮምፕሊት ባልጠበቁት ደረጃ የሃይማኖተኞች ቁጥር በጣም በጣም በጣም ዝቅተኛ ነው። ካምፓስ ላይ ያሉት ክርስቲያኖችን እንደዚህ ሙስሊሞችን ቁጥር በጣም በጣም ትንሽ ነው የነበረ እና እሱ ትንሽ መጀመሪያ ላይ አስደንግጠው የነበረ። አዲስ አበባ በሚገኘው ሴንት ሜሪ የሴቶች ትምህርት ቤት ተማሪ ለነበረችው ሩሃማም የአሜሪካ ትምህርት ቤትና አኗኗር መጀመሪያ ላይ አስደንጋጭ ነበር። ኢትዮጵያ ያለው የሴቶች ትምህርት ቤት ብቻ ነበር የሚሄደው እና እዚህ ስመጣ ከወንዶች ጋር መማር ትንሽ አዲስ ነገር ነበረብኝ ለኔ እና የእነሱም ካልቸራቸው ትንሽ ያስደነግጣል፣ እንደ ኢትዮጵያዊነት ሳየው ወጣ ያለ ባህል ላይ ያላቸው እነሱ በአሜሪካ ኮሌጆች እና ዩኒቨርሲቲዎች ውስጥ የሚማሩ አብዛኞቹ ኢትዮጵያውያን ከመደበኛ ትምህርታቸው ውጪ ባሉ ተጓዳኝ እንቅስቃሴዎች ላይም ተሳትፎ ያደርጋሉ። በተለይ በአሜሪካ ከሚኖረው ኢትዮጵያዊ ማህበረሰብ ጋር በመቀላቀል ባህላቸውን፣ እምነታቸውንና ማንነታቸውን ለማጠናከር ይሞክራሉ። ሩሃማም በቤተ ክርስቲያን ውስጥ የምታገለግል ሲሆን ለሕጻናት የአማርኛ ትምህርት ታስተምራለች። የሁለት የተለያየ ባህሎችን አይቼ የትኛውን በደንብ ማጥበቅ እንዳለብኝ አይቼዋለሁ። የኢትዮጵያዊነቴን ከአሜሪካኖቹ የትኛውን ጥሩ ጥሩ ነገር መውሰድ የከኔም ካልቸ የኔም ካልቸርም በደንብ አጥብቄ እንዲይዝ በደንብ ረድቶኛል። በቤተ ክርስቲያን አገልጋይ ነኝ፣ መዘምራንና አስተማሪ ነኝ። ልጆች ትናንሽ ልጆችን አማርኛ አስተምራቸዋለሁ እና እሱን እድል በማግኘቴ በጣም አስደስቶኛል። ምክንያቱም ወደዚህ ወደ አሜሪካ ስመጣ ጭራሽ ቤተ ክርስቲያን ራሱ እንዳለ አላቅም ነበረ እና አዲስ ነበረብኝ እና ሃይማኖቴን በደንብ አጥብቄ በሃይማኖቴ እንድጠነክር በጣም ረድቶኛል። ናትናኤልና በረከትም በሚኖሩባቸው ግዛቶች ካሉ ኢትዮጵያውያን ጋር በቅርበት በመገናኘት በዓላትን፣ ሃይማኖታዊ ስርዓቶችንና ሌሎች እንቅስቃሴዎችን ማሳለፋቸው ወደ አሜሪካ ሲመጡ የሚያጋጥሟቸውን የባህል፣ የቋንቋና የአናኗር ልዩነቶች በቀላሉ እንዲላመዱ እንደረዳቸው ነግረውኛል። ጎን ለጎን ደግሞ ከተለያዩ የዓለም ክፍሎች ወደ አሜሪካ ለመማር ከሚመጡ ተማሪዎች ጋር ተቀላቅለው ሲማሩ የሚቀስሟቸው ባህሎች፣ ወጎችና አስተሳሰቦችም ጠቃሚ የህይወት ልምድ እንደሚሰጣቸው እና በየትኛውም የዓለም ክፍል ተስማምተው መኖርና መስራት እንዲችሉ እንደሚያግዛቸው ተማሪዎቹ ይገልጻሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን አመሰግናለሁ። ቀጣዩ ዘገባ ደግሞ ከበርካታ ችግሮች ባሻገር ተማሪዎቹን ለከፍተኛ ውጤት ስላበቃ አንድ ትምህርት ቤት ይነግርናል። በማዕከል ደቡብ አቅጣጫ ጥቂት ኪሎ ሜትሮች ርቆ ዓመታትን ያስቆጠረ ግቢ ይገኛል ቦታው ከዚህ በፊት በደርግ ዘመነ መንግስት ፈለጋ እርግ በመባል ይታወቃል ወላጅ የሌላቸው ህፃናት የሚማሩበት የነበረ ቦታ ነው በደርግ ዘመነ መንግስት ማግስት ስፍራው ብዙም እንቅስቃሴ የማይታይበት የተረሳ ባድማ ሆኖ ቆይተዋል በ2012 ዓ ም ግን የታዳጊ ወጣቶችን ተስፋ ዳግም ያለመልም ዘንድ ለማህበረሰብ ጥቅም ውሏል የተወሰኑ ቀና አመለካከት ያላቸው ማህበረሰቦች ለምን የምን ተግባራን ጀምረን ብለው እዛ ቦታ ላይ ትምህርቱ ተጀመረ። ድጋፍ ሲያደርጉልን የነበሩ ደግሞ በዋናነት የደብረ ማርቆስ ዩኒቨርሲቲ፣ ከሀገር ሌላውም ማህበረሰብ የተለያዩ መዋጮችን ድጋፍ ሲያደርግ ነበረ። በሰሜን አሜሪካ ያሉት ደግሞ መጽሐፎችን በመግዛት ኮምፒውተሮችን በመግዛት ላፕቶፖችን በመግዛት። ትምህርት ቤቱ ምንም ነገር ሳይኖረው በባዶ ነው የጀመረ። የራኒንግ ኮስትንም ሆነ አጠቃላይ በጀቱን ከማህበረሰቡ በሚያገኘው ድጋፍ ነው። ቀደም ብለን የሰማናቸው በዚህ ስፍራ የተቋቋመው የሐዲስ ዓለማየሁ አዳሪ ትምህርት ቤት ርዕሰ መምህር አቶ ደረጀ ከፈሌ ናቸው። እሳቸው የሚያስተዳድሩት ትምህርት ቤት በመላ ኢትዮጵያ ያስፈተኗቸውን ተማሪዎች ሙሉ በሙሉ ወደ ከፍተኛ ትምህርት ተቋማት እንዲገቡ የሚያስችላቸውን ውጤት ካስመዘገቡ አምስት ትምህርት ቤቶች መካከል አንዱ ሆኗል። በርካታ ተማሪዎቹ በከፍተኛ እርከን ላይ የሚካተት ውጤትንም አስመዝግበዋል። ይህ የትምህርት ቤቱ የላቀ ውጤት ለተማሪዎችና መምህራን ብቻ ሳይሆን አዳሪ ትምህርት ቤቱን ለማገዝ የተቋቋመው በአብዛኛው በበጎ ፈቃድ የሚያገለግለው ቦርድ አባላትንም አስፈንድቀዋል። ዶክተር አጥናፉ ደምሴ የዚህ ቦርድ ምክትል ሰብሳቢ ናቸው። የእነዚህ ልጆች ግን እንደዚህ ውጤት ማምጣት የማደርገው ነገር ሁሉ ነው የጠፋብኝ። በእውነትና ስሜቴ ከምገልጸው ከምገልጸው በላይ ነበር። ትምህርት ቤቱ እንደ ሁለተኛ ደረጃ ትምህርት ቤት ሊሟላለት የሚገባውን ያክል የትምህርት ግብዓት ሳይሟላለት ስራውን ይጀምረ። ተማሪዎቹ የተለያዩ ተግዳሮቶችን ችለው ለውጤት መብቃታቸውን የሚያወሱት ዶክተር አጥናፉ ውጤቱ ከፈተና ተሻግሮ ለፍሬ መብቃት እንደሚቻል አስተዋሽ መሆኑን ያውሳሉ። ተማሪዎች ያሉበት ቦታ እጅግ በጣም የሚከብድ ነገር ነው። ምክንያቱም መመገቢያ አዳራሽ የሌለው፣ ተገቢ የሆነ የመጸዳጃ ክፍሎች በጋራ የሚሆን በግል የሌለው፣ ክፍሎች ምንም አይነት የተሟላ ፋሲሊቲ የሌላቸው፣ መኝታ ቤቱ እንደዚሁ በጣም ከፍተኛ ጥረት ያለበት ላይብራሪ የልጆቹ አብዛኛውን ጊዜ በጥግ ለጥግ ላይ ቁጭ ብለው የሚያተ ነው እንጂ የተሟላ ክፍል ንሮት ያንን የሚፈልጉትን ነገር ለማጥናት በጊዜ ለመጨረስ የማይመች ኮምፒውተር ላብ ክፍል ብንወስድ በተራ የሚገቡበት ከመጥበቡ የተነሳ ብዙ ነው ውስንነቱ። የአዲስ አለማየሁ አዳሪ ትምህርት ቤት ያሉበትን ተግዳሮቶች ተቋቁሞ ይህን ውጤት ያስመዘገበበትን ሚስጥር መጠየቅ ተገቢ ይሆናል። የትምህርት ቤቱ ርዕሰ መምህር አቶ ደረጀ ክፍለኝ ይህንን ይላሉ። የተማሪዎችና ና የመምህራን ግንኙነት የመማሪ መምህራን ግንኙነት እንዲሁም የወላጆችና የተማሪዎችም ግንኙነት በጣም ጥሩ ስምዝ ና ትምህርት ኢንቫይሮንመንቱ በጣም ምቹ የነበረ ነበር ማለት ይቻላል። ምቹ ነው ስንል ግዛት በመሟላት እና ሌሎች ፋሲሊቲዎች በመሟላት ሳይሆን የነበረው ሂደታዊ ነት ቀረቤታ ለውጤቱ ትልቅ ሚኒስቴር ነው ብለን ነው የምናስበው። ሁለተኛው ደግሞ ትምህርት ቤቱ የተጀመረ በማህበረሰቡ ቁጭት ነው። በመንግስት በጀት ተመድቦለት በመንግስት ተገንብቶ የተጀመረ ትምህርት ቤት ስላልሆነ ትልቅና የባለቤትነት ስሜት ያለበት በመምራን በተማሪዎችም፣ በትምህርት ቤቱ አስተዳደሩ፣ እንዲሁም ከጎናችን ደግሞ በውጭም በሀገሪቱም ሆነ የሚያግዙን ሰዎች የእነሱንም ውለታ መመለሱ ውጤት ላይ ማድረስ ግዴታ ነው የሚል ውስጣዊ ሞራላዊ መነሳሳት ስለነበረ በውጤት ያበቁ ነገሮች እነዚህ ናቸው። የሐዲስ አለማየሁ አዳሪ ትምህርት ቤት በአማራ ክልል በምትገኘው ምስራቅ ጎጃም ዞን ውስጥ የሚገኝ ብቸኛ አዳሪ ትምህርት ቤት ነው። ትምህርት ቤቱ በትምህርት ዘርፍ ከፍተኛ ብቃት የሚያሳዩ ተማሪዎችን በልዩ ሁኔታ ከህልማቸው ለማገናኘት ሲሰራ መሰንበቱ ተነግሯል። ወደ አዳሪ ትምህርት ቤቱ የሚገቡ ተማሪዎች ቁጥር የተወሰነ ነው። ውድድር የታከለበት የማጣሪያ ሂደትን ማለፍንም ይጠይቃል። የትምህርት ቤቱ ምክትል የቦርድ ሰብሳቢ ዶክተር አጥናፉ ደምሴ በድጋሚ የመጀመሪያው ተማሪዎቹ የስምንተኛ ክፍል መልቀቂያ ፈተናን ሲፈተኑ አቨሬጅ ውጤታቸው ከሰማንያ ሰባት በላይ መሆን አለበት። ሁለተኛው ደግሞ ትምህርት ቤቱ ያወጣውን የመግቢያ ፈተና ማለፍና በቅደም ተከተል እንደ ደረጃቸው እስከ ስልሳኛ ያለውን ተማሪ እንመርጣለን። ያው ከዚያ በላይ የመቀበል አቅሙ ስለሌለን ነው፣ ስልሳዎችን መርጠን ሌሎችን የምንቶ በዚህ ሂደት አልፈው በትምህርት ቤት ውስጥ ሲማሩ ከቆዩና ከፍተኛ ውጤት ካስመዘግቡ ተማሪዎች መካከል አንዱ ሙሉነህ ህንየው ነው። ምዕራብ ጎጃም ሚሊዮን ሰከላይ ወረዳ ነው የተወለድኩት። ገጠራማ ክፍል ነው። አሻለማየው ልዩ ዳሲ። በእኛ ጊዜ ነው የጀመረ ዛ በሽታ አልነበረም እና በአጋጣሚ ነው እንደዚህ ወሬውን የሰማን በኋላ እንጂ በሚኒስትሪ ጥሩ ውጤት ዘፈራና ያመጣው ሲ ደግሞ ወዳዳችሁ ሴት ማስገባት ሲል ነበርና፣ ወደሱ እንግዲህ ለመቀላቀል አስቀድሜ ስለወሰንኩኝ ሁለቱንም ፈተናዎች ነበረ። በሁለቱም ጥሩ ውጤት አመጣሁና አለፍኩኝ። ሙሉነህ ኢትዮጵያ ውስጥ በማህበራዊ ዘርፍ ወደ ከፍተኛ ትምህርት ተቋማት ለመግባት ለፈተና ከተቀመጡት ተማሪዎች መካከል ከፍተኛውን አስመዝግበዋል። ያስመዘገበው ውጤት አምስት መቶ ሰላሳ ሶስት ከስድስት መቶ ነው። ሲሞርክን በደም ሰርተንበታል። ትምህርት ቤቱም እንደዚህ ኦርጋናይዝ አድርጎ ለማሰራት ሞክሯል እና እኛ ሶሻል ተማሪዎች ጥቂት ነበርን እና ለሁለት ነበር ተከፍለን ስንሰራ የነበረ አራት ተረቱነን እና እሱን ነገር በደም ከተን በታል የሚል ሀሳብ አለ። በኢኮኖሚክስና ሕግ ትምህርት ዘርፍ የላቀ ደረጃ መድረስ እንደሚፈልግ የነገረን ሙሉነህ በዓለም አቀፍ ደረጃ በተከበሩ የከፍተኛ ትምህርት ተቋማት ገብቶ የመማር ህልምም እንዳለው ነግሩናል። የሐዲስ ዓለማየ አዳሪ ትምህርት ቤት ስኬት በትምህርት ዘርፍ ኢትዮጵያ ከፍተኛ ደረጃ ላይ ደርሳ ማየት በሚሹት ዘንድ የብሩህ ተስፋ ምልክት መሆኑ ይወሳል። ይህ ተስፋ አመት ዓመት ይሻገር፣ ሌሎች ተተኪዎች ይፈልቁ ዘንድ ግን ትምህርት ቤቱ የህልም ተጋሪዎችን ድጋፍ እንደሚሻ የትምህርት ቤቱ አስተዳደር አስታውሰዋል። ርዕሰ መምሩ ደረጀ ከፈለኝ ይህን ይላሉ። መምህራን ራሱ ከአስራ ሁለት አካባቢ ወረዳ ተወዳደር ያለፉ ናቸው። ወረዳዎች ናቸው፣ በሞት በጀት እየከፈሉ ድጋፍ የሚያደርጉልን ወረዳዎች ናቸው። የራኒንግ ኮስትን መነሻ ድጋፍ የሚያደርግልን የደብረ ማርቆስ ዩኒቨርሲቲ እና በዚህ ከማህበረሰቡ የሚዋጣ ነገር ነው። መምራን በቋሚ ቦታቸው ላይ በጀቶ ዘላቸው ቢሰሩ የተሻለ ውጤት እናመጣለን ብለን እናስባለን። ያው ከውጭ ያለው ማህበረሰብ በዚህ መልኩ ድጋፉን አጠና ይቀጥል። ግንባታ በቋሚነት አልተጠናቀቀም። አስራ ሶስት ሄክታር ቦታ ከደብረ ማርቆስ ከተማ አስተዳደር ተረክበን በግንባታ ላይ ነው። ያሉ ባለሀብቶች በራሳቸው ፈቃድ አንድ አቶ ካሳሆን የሚባሉ ባላል ገንብተው ያጠናቋል። ዳሽን ቢራ ፋብሪካም ሀያ ሚሊዮን ብር የጀመራቸው አሁን በጦርነት ምክንያት ያልተጠናቀቁ ግንባታዎች ቢኖርም ሌላው ባለ ሀብት ሌላው አካባቢ ማህበረሰብ፣ በውጭ ያለ ማህበረሰብ ቀሪዎቹ ግንባታዎች በማጠናቀቅና ሌላውንም አስፈላጊውን ድጋፍ ከጎናችን ከዚህ በፊት የነበረውን ትብብር ቢቀጥል ከዚህ የበለጠ የተሻለ ውጤት እናመጣለን ብለን ማስባለን። አዳሪ ትምህርት ቤቱ የዚህ አመት ትምህርትን በይፋ አልጀምረም። ይህ የሆነበት ምክንያት ደግሞ በደብረ ማርቆስ ከተማና አካባቢዋ ውጥረት በመባባሱ ነው። ፋኖ እየተባሉ የሚጠሩት ታጣቂ ቡድኖችና የኢትዮጵያ ፌዴራል መንግሥት ኃይሎች የሰነበቱበት ግጭት ስፍራውን ለሰላም እጦት ከመዳረግ ባሻገር ከፍተኛ አቅም ያላቸው ተማሪዎችንም ከትምህርት አዳርገዋል። በፈተናዎች ውስጥ አልፎ ለአካባቢው ማህበረሰብ የመነቃቃት ምንጭ በሆነው ትምህርት ቤት ውስጥ በሚማሩትም ሆነ በአጠቃላይ ሌሎች ተማሪዎች ዘንድ የሚተው ጠባሳ አሳሳቢ መሆኑን ከሚናገሩት መካከል አንዱ የትምህርት ቤቱ ቦርድ ምክትል ሰብሳቢ ዶክተር አጽናፉ ደምሴ ናቸው። ይሄ በትውልድ ላይ ትልቅ ጉዳት እንደሚያመጣ ግልጽ ነው። አሁን ምናልባት የአንድ ወር ነው ብለን ልናስብ እንችላለን። ነገር ግን የተፈጠረው ሁኔታ ስነ ልቦና ላይ ከፍተኛ የሆነ ጉዳት አለው። ነገ ምን ሊሆን ይችላል ብሎ ለመገመት የማይቻልበት ደረጃ ስለሆነ ያለ ነው ልጆችን በዚህ በማይገባ ሁኔታ ውስጥ የገባንበት ችግር በህይወታቸው ላይ ከፍተኛ ጠባሳ የሚጥል እና ጉዳት ውስጥ የሚያስገባቸው መሆኑን ምንም ምንም ምንም ሳይታበለ የተገለጸ ለማንም የተገለጸ ስለሆነ ሀቁን እንግዲህ መሸሸግ የምንችለው አይደለም። የጥፋት ደረጃም የሚ ለመግለጽ ይከብዳል። ብዙዎቹ ትምህርት ቤቶች አንዳንድ ቦታ ላይ ሁሉ ጉዳት ደርሶባቸዋል። ልጆቹ በወቅቱ ተመዝግበው ለመማር አልቻሉም። በጭንቀት ውስጥ ነው ያለው። ይሄ እንግዲህ የቆየ ሲሄድ በሀገር ላይ የሚያስከትለውን ችግር በትውልድ ላይ የሚያመጣው ጠባሳ ለማንም ግልጽ የሚሆን ይመስለኛል። ይህ አዲስ ዓለም የአዳሪ ትምህርት ቤት እየገጠሙት ያሉትን ችግሮች አሁንም ተቋቁሞ በሀገር አቀፍ ደረጃ ልቅና የሚያሳዩ ተማሪዎችን ለማፍራት ጥረቱን እንደሚቀጥል ከትምህርት ቤቱ አስተዳደር ሰምተናል። በዋናነት በሕብረተሰባዊ ድጋፍና ርብርብ ዛሬ ላይ የደረሰው ትምህርት ቤት በቀሪ ዘመኑም ስሙ ከስኬት ጋር ተደጋግሞ ይነሳ ዘንድ ሁለንተናዊው ድጋፍ ሊቀጥል እንደሚገባ የ የትምህርት ቤቱ ማህበረሰብ አባላት የጋራ ምልክት ሆኗል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። እስካሁን ድረስ አብራችሁን ስላመሻችሁ እናመሰግናለን። መርሃ ግብሩን በመምራት እስካሁን ድረስ አብሬያቸው የቆየሁት ደግሞ ሀብታሙ ስዩም ነው። መልካም